ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮስ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ሚያዚ 13 2016 ዓ ም ዝግጅታችን ጀመረም። ወላጆችን እያስጨነቀ ያለው የልጆች የብዙሀን መገናኛ አቀራረብ መገራት ያሻዋል ተባለ። ልጆችን የሚዲያው ገጽ ላይ ዋና ተዋናይ የሆኑ ለልጆች እዛ ጋር ቀርበው በሚናገሯቸው በሚያደርጓቸው ነገሮች ላይ ፕሮግራሞች ሳቢነትን እያገኙ እኛም እንደ ማህበረሰብ ሳናቀው ፕሮግራሙ ብዙ አድማጭ ተመልካች እያገኘ ያለበት ሁኔታ አለ እና ይሄ ነገር እየተለመደ የመጣ ይመስለኛል። የሰማኋቸው በዋቸሞ ዩኒቨርሲቲ የስነ ሰብ ጥና ወይም ሶሻል አንትሮፖሎጂ መምህሩ አቶ አንዷ ለማሰፋን ነው። ልጆቹ ይዘው የመጡትን እግዚአብሔር የሰጣቸውን ትልቅ ስጦታ ተጠቅመን ለራሳቸው ተርፈው ለሀገርም የሚፈርጥ ነገር ማውጣት ይችላሉ። አሁን ደግሞ የሰማችኋቸው የነህሚያ ኦቲዝም ማዕከል መስራችና ዳይሬክተር ራሄር አባይነህን ነው። ከኦቲዝም ጋር አብረው ለሚኖሩ ህጻናት ስኬት ምን ማለት ነው፣ እንዴትስ ይመጣል በሚለው ዙሪያ ከተጠናከረው ዘገባ የተወሰደ ነው። ሰላም፣ ጤና ይስጥልኝ ክቡራትና ክቡራን አድማጮች የዕለተ እሁድ ሚያዝያ 13 2016 ዓ ም የመስተዋት ዝግጅታችን እነሆ ጀምሯል። ከምሽቱ ጋር አብረናችሁ የምናመሸው አስማማየ ነው እናም ደረጀ ደስታንን የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ፕሮግራማችንን ከመጀመራችን በፊት እንግዲህ እንደተለመደው የሳቱን ዋና ዋና የዓለም ዜናዎች እናስቀድም። ጤና ይስጥልኝ እንደምን አመሻችሁ። ከእሁድ ምሽት ዜና ጋር እንግዶልኝ ነኝ። በኒጀር የሚገኙ የአሜሪካ ወታደሮች እንዲወጡ በመጠየቅ በመቶ የሚቆጠሩ ሰዎች ዛሬ እሁድ ሰልፍ ወጥተዋል። ወታደሮቿ ሥርዓት በተከተለ መንገድ እንዲወጡ ለማስቻል ዋሽንግተን አንድ ልዑክ ወደ አገሪቱ በቅርቡ እንደምትልክ ይጠበቃል። አሜሪካ ወታደሮቿን እንደምታስወጣ ባለፈው አርብ አስታውቃ ነበር። አሜሪካ በኒጀር 100 ሚሊዮን ዶላር ወጪ ማድረግ ለድሮን በረራዎች መነሻ ማረፊያ ያገነባሽ ሲሆን ከሺህ በላይ የሚሆኑ ወታደሮቿን በዚያ እንደሚገኙ ታውቋል። የድሮን መሰረቱ በሚገኝባት በሰሜን ኒጀር ብርሃማ በሆነችው አጋዴዝ ከተማ የተደረገውን ሰልፍ ያስተባበሩት 24 የሚሆኑ የሲቪል ማኅበረሰብ ቡድኖች ሲሆኑ ባለፈው ዓመት በመፈንቅለ መንግሥት ስልጣን ላይ የወጣው ሁንታ ደጋፊዎች እንደሆኑ የኤፍፒ ዘገባ አመልክተዋል። ሰልፈኞቹ ይህ አጋዴዝ ነው፣ ዋሽንግተን አይደለም፣ የአሜሪካ ወታደሮች ውጡ የሚል ግዙፍ ባነር ይዘውም ተስተውለዋል። የፈረንሳይ ወታደሮች ባለፈው ዓመት ኒጀርን ለቀው መውጣታቸው ይታወሳል። አሜሪካና ፈረንሳይ በምዕራብ አፍሪካ ከሚገኙ የእስልምና አክራሪ ጂሀዲስቶች ጋር ለሚያደርጉት ፍልሚያ ኒጀር መሰረት ነበረች። እስራኤል ማምሻውን በራፋ ባደረሰችው የአየር ጥቃት 18 ሲገደሉ 14 የሚሆኑት ሕፃናት እንደሆኑ ተዘግበዋል። በኩዌት ሆስፒታል አቅራቢያ በደረሰው ጥቃት ባልና ሚስት እንዲሁም የሶስት ዓመት ልጃቸው ተገድለዋል። ሐኪሞች የነፍሰ ጥሯን ጽንስ ማዳናቸው ተነግረዋል። በሌላ የአየር ጥቃት ደግሞ 13 ሕፃናትና ሁለት ሴቶች መገደላቸውን በሌላ የአየር ጥቃት ደግሞ አስራ ሶስት ሕፃናትና ሁለት ሴቶች መገደላቸውን የአሶሲትድ ፕሬስ ዘገባ አመልክተዋል። በሌላ በኩል እስራኤል በዌስት ባንክ ባደረሰችው ጥቃት አስራ ሶስት ፍልስጤማውያን መገደላቸውን የእስራኤልና የፍልስጤም ኃይሎች ትላንት ቅዳሜ አስታውቀዋል። ኑር ሻምስ በተሰኘው የስደተኞች ጣቢያ ላይ ከአርብ ጀምሮ በተደረገ ዘመቻ እስራኤል አስር የሚሆኑና ሽብርተኞች ብላ የገለጸቻቸውን ሰዎች አስወግጃለሁ ብላለች። የፍልስጤም እስላማዊ ጂሃድ የተባለው ቡድን ሶስት አባላቱ እንደተገደሉበት አስታውቋል። በጥቃቱ አንድ ታዳጊ መገደሉን የፍልስጤም ባለስልጣናት ተናግረዋል። ከግብጽ ጋር በምትዋሰነው የራፋ ከተማ ላይ ከምታደርገው ጥቃት እስራኤል እንድትቆጠብ የዓለም አቀፉ ማህበረሰብ በመጠየቅ ላይ ነው። እስራኤል በራፋ ላይ የምድር ጥቃት ለማድረግ ስትዝት ብትቆይም እስካሁን ግን ወደ ተግባር አልገባችም። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በራፋ የሚደረግን ማንኛውም ከፍተኛ ዘመቻ የባይደን አስተዳደር እንደማይደግፍ ባለፈው አርብ ከቡድን ሰባት ስብሰባ ጎን ለጎን በሰጡት ጋዜጣዊ መግለጫ ላይ አስታውቀዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በአሜሪካ የተወካዮች ምክር ቤት ለዩክሬንና ለእስራኤል የሚሰጥን የ95 ቢሊዮን ዶላር እርዳታ ጥቅል ህግ ከወራት ሙግት በኋላ ትናንት ቅዳሜ አጽድቀዋል። በኮንግረስ ያሉ መሪዎች ከቀኝ ዘመም ወግ አጥባቂዎች የደረሰባቸውን ተቃውሞ ወደ ጎን በማለት ብዙም ባልተለመደ ሁኔታ ቅዳሜ ዕለት በተገናኘው ምክር ቤት ህጉን እንዲጸድቅ አድርገዋል። አሁን የቀረው ህጉን ወደ ህግ አውጪው ሸንጎ ወይም ሴኔቱ መላክ ሲሆን በዲሞክራቶቹ ቁጥጥር ስር ያለው ሴኔት እስከ ማክሰኞ ድረስ እንደሚያጸድቀው ይጠበቃል። ከፓርቲያቸው ከፍተኛ ግፊት ያለባቸው ሪፐብሊካኑ የምክር ቤት አፈ ጉባኤ ማይክ ጆንሰን ወንበራቸውን እንደሚያጡ በፓርቲያቸው አባላት ዛቻ እየደረሰባቸው ሲሆን ህጉን ለማጽደቅ በተደረገው እያንዳንዱ እርምጃ የዲሞክራቶቹን እገዛ አገኝተዋል ተብሏል። አራት ክፍሎች ያሉት ህግ ለዩክሬን፣ እስራኤል እና በኢንዶ ፓሲፊክ ለሚገኙ የአሜሪካ አጋሮች ገንዘብ የሚመድብ ሲሆን ቲክቶክ በአሜሪካ ማህበረሰብ ዘንድ ፈጥሯል የሚባለውንም ችግር የሚመለከት ነው። ህጉ በምክር ቤቱ የሚጸድቅ ከሆነ በፊርማቸው እንደሚያጸኑት ፕሬዚደንት ባይደን ሲያስታውቁ ቆይተዋል። በመጨረሻም በለንደን ማራቶን ኬንያ ቀንተዋታል። ኢትዮጵያዊው ቀነኒሳ በቀለና ኬንያዊው አሌክሳንደር ሙቲሶ ሙንያዎ ከፍተኛ ፉክክር ባደረጉበት የዛሬ ቅዳሜ የለንደን የማራቶን ውድድር ኬንያዊው አትሌት ሶስት ኪሎ ሜትር ሲቀር ፍጥነቱን ጨምሮ በመገስገስ የአንደኝነቱን ድል ሲቀዳጅ ቀነኒሳ በቀለ በሁለተኛነት ጨርሰዋል። የሁለቱ አትሌቶች ውድድር እንደነበር በተዘገበው ማራቶን ቴምስ ወንዝን በሚሻገሩበት ወቅት ሙኒያው ፈጠን በማለት የፍጻሜው ስፍራ እስከሆኖ በኪንግሃም ቤተ መንግስት ሊመራ ችሏል። ሙኒያው ሁለት ሰዓት ከአራት ደቂቃ ከአንድ ሰኮንድ ሲጨርስ ቀነኒሳ ከ14 ሰኮንድ በኋላ የፍጻሜ መስመሩን አቋርጠዋል። የእንግሊዙ ኤሚል ኬርስ ከ3 ደቂቃ በኋላ ገብቷል። በመኪና አደጋ ሕይወቱን ያጣውን ያለፈውን ዓመት አሸናፊ ኬንያዊውን ከልቪን ኬፕቱምን ለንደን በዘከረችበት በዚህ ውድድር የአገሩ ልጅ ሙኒያው ድል ተቀዳጅተዋል። ኬፕቱምን እያሰበ ይሮጥ እንደነበርም ሙኒያው ተናግረዋል። የአገሩ ልጅ ፔሬስ ጀፕቸርችር በሴቶች ማራቶን አንደኛ ሆናለች። 400 ሜትር ሲቀር የዓለም ክብረ ወሰን ባለቤት የሆነችውን ኢትዮጵያዊቷን ትዕግስት አሰፋ ጥላ ሄዳለች። ፔሬስ ቀድማ ብትገባም ያስመዘገበችው ሰዓት ግን ከትዕግስት አሰፋ ክብረ ወሰን አራት ደቂቃ የዘገየ ነው። ሆኖም ግን የለንደኑን ማራቶን ክብረ ወሰን ሰብራለች። ክቡራትና ክቡራን ለምሽቱ ያስኩስ ዜና በዚሁ ይጠቃለላል ዜናውን ያሰማኋችሁ እንግዲህ ወልድ ነኝ መልካም ምሽት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ሚያዝያ አስራ ሶስት ሁለት ሺ አስራ ስድስት አመተ ምህረት የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላቸው ያላችሁት። ጥናት አካሄደን ያገኘ ነው ዋነኛ አካባቢው ከጊዜ ወደ ጊዜ ራሳቸውን እያፈረጠሙ ባሉ አካባቢውን በሰሊጥ ምርት ዙሪያ ያለውን መሬትና የንግድ ግብጅቱን ለመቆጣጠር በሚፈልጉ መንግስታዊና መንግስታዊ ያልሆኑ ተቋማት እንዲሁም ግለሰቦች እንዲሁም ቡድኖች በከፍተኛ ሁኔታ የተንሰራፉበትና የተሳተፉበት የሚገኙ እንደሆነ አሳይቷል። የሰማችኋቸው በለንደን የሚገኘው ዓለም አቀፍ የፖሊስ ተቋም ቻተም ሀውስ የሮያል ዓለም አቀፍ ጉዳዮች ተቋም የምርምር ባልደረባ የሆኑትን ዶክተር አቤል ደምሴን ነው። በኋላ ላይ በኢትዮጵያና ሱዳን ኢኮኖሚ ዙሪያ የተደረገ ጥናትን የተመለከተ ዝግጅት ወደ እናንተ የምናደርስ ነው የሚሆነው። አሁን ግን እንደተለመደው የዝግጅታችን መጀመሪያ በሆነው ሙዚቃ ግብዣ ትንሽ ዘና እንበል። እውነት ነው። የዛሬውን የመስታወት ዝግጅታችንን የምንከፍተው በቅርቡ ከተለቀቁት አልበሞች መካከል አንዱ የሆነውን የድምፃዊ ማስተዋል እያዩህ እመጣለሁ በሚለው ዜማ ነው። ተጋበዙልን።

Keder başimde hön endayne şle neş ben

vergisst besser egal rasen am adern wer እኔ ከፌት ልቅደ ከጀርባሽ ብሆን እንዳይነሽልሽ እንቅፋት ይብኝ እኔ እንድመጣሽ። በሙዚቃ ግብዣችን ዘና እንዳላችሁ እናምናለን። ከአሜሪካ ድምፅ ራዲዮ የሚተላለፈውን የውድ ምሽት መስተዋት መሰናዳችን ነው እያዳመጣችሁ ያላችሁት። ወደ ቀዳሚ መሰናዳችን ንለፍ። ቀዳሚው መሰናዷችን ወላጆችን እያስጨነቀ ያለው የልጆች የብዙሀን መገናኛ አቀራረብ ይመለከታል። በኢትዮጵያ አዳጊ ልጆችን ከዕድሜያቸው በላይ በሆኑና ማኅበራዊ ጉዳዮችንና ፖለቲካዊ ቧልትን በቀላቀሉ የብዙሐን መገናኛ ፕሮግራሞች ላይ የመጋበዝና እንዲናገሩ የማድረግ ልምድ እየጨመረ መምጣቱን ባለሙያዎች ይናገራሉ። ጅምሩ በዚሁ ከቀጠለ ማኅበረሰባዊ መዛባት እንደሚያስከትልም ባለሙያዎቹ ገልጸዋል። በአሁኑ ወቅት በቴሌቪዥን በዩቲዩብ ቻናሎች የመዝናኛ ዝግጅቶች ላይ አዳጊ ሕፃናቱን እያቀረቡ ለዕድሜያቸው የማይመጠኑ ጥያቄዎችን የመጠየቅና የማሳተፍ ስሁት ልማዶችን ከወዲሁ መግራት የወላጆች ኃላፊነት መሆኑን ባለሙያዎቹ ይመክራሉ። በጉዳዩ ላይ አስማማው ባለሙያዎችና የብዙሃን መገናኛዎች ኃላፊዎችን አነጋግረህ ተከታዩን አዘጋጅተሃል። ወደዚያው ምለፍ። በኢትዮጵያ ከቅርብ ጊዜያት ወዲህ ሕፃናትና አዳጊዎችን ወደ ብዙሃን መገናኛ የሚያመጡ የማኅበራዊ ትስስር ገጾችና የቴሌቪዥን ፕሮግራሞች እየተበራከቱ መጥተዋል። ይህን ተከትሎም ልጆች በፕሮግራሞቹ ላይ የሚሰጧቸው ሀሳቦችና አስተያየቶች ለልጆች አስተዳደግ የሚበጃ አይደለም በሚል ቅሬታ ሲቀርብበትም ይሰማል። የአሜሪካ ድምፅ ያናገራቸው የሥነ ልቦናና የማኅበረሰብ ጥናት ባለሙያዎች ልጆች የሚቀርቡባቸው ፕሮግራሞችና የሚጠየቋቸው ጥያቄዎች ከእድሜያቸው ጋር ያልተገናዘበ፣ ቀጣይ ሕይወታቸውንም ታሳቢ ያላደረጉ መሆናቸውን ያብራራሉ። ይህ ደግሞ እንደ ወላጅም የሚያስጨንቅ ሆኗል ሲሉ ስጋታቸውን ይገልጻሉ። ይህን ከወዲሁ በመግራት ረገድ ቀዳሚው ኃላፊነት የወላጆች እንደሆነ የገለጹት ባለሙያዎቹ የብዙኃን መገናኛዎችም ልጆችን ወደየ ፕሮግራሞቻቸው የሚያቀርቡበትን አሰራር የሚወስኑበት ሙያዊ መመሪያ ሊኖራቸው ይገባል ብለዋል። በዋቸሞ ዩኒቨርሲቲ የሥነ ሰብ ጥናት ወይም ሶሻል አንትሮፖሎጂ መምሩ አንዱዓለም አሰፋ የሚበዙት ፕሮግራሞች ልጆችን ከእድሜያቸው ጋር ያልተገናዘቡ ጥያቄዎችን በመጠየቅ አዋቂዎችን በማዝናናት ላይ እንደሚያተኩሩ ያስረዳሉ። ይህም በዚሁ ከቀጠለ ማህበረሰባዊ መዛባት እንደሚያስከትል መምህር አንዷ አለም ያመለክታሉ። ልጆች አምጥቶ ከአቅማቸው በላይ ወይንም ከእድሜያቸው ማይፈቅዱ ነገሮችን በመጠየቅና ልጆች ደግሞ የተጠየቁትን ቀጥታ ነው የሚመልሱት፣ ያንን በሚሰጡት መልስ ላይ የተመረኮዙ ፕሮግራሞች እየተስፋፉ ነው እና ይሄ ነገር ቢታሰብበት የሚል ነው። ሰሞኑንም የተለያዩ ሚዲያዎች ሚኒስትሪ ሚዲያዎች ላይም እንደዚሁ ይህንኑ ችግር በተደጋጋሚ እያየን ነው። ከዚህ የተነሳ ልጆቹም ለአላስፈላጊ ትችት ወቀሳና ለብዙ ትችት ተጋልጠው እያየን ነው። ማህበረሰቡ ልጆችን በበጎ የማሳደግ እሴት አለው። ሶ ከዚህ እሴት የወጣ ነገር ሲሆን ልጆቹ ላይም ጉዳት የሚያስከትል ነገር ይሆናል። ለምሳሌ አሁን የሰሞኑን አንድ ኢንሲደንት እንኳን ብናነሳ ከፕሮግራሙ ከተላለፈ በኋላ ልጆቹ ላይ ሕፃናቱ ላይ ወቀሳ፣ ቤተሰቦቹ ላይ ትልቅ ስድብ፣ ወቀሳ የመሳሰሉት እየደረሰ ነው። የዚህ ምክንያት ምንድን ነው? እኛ ጋር በተጨባጭ ያለው ማህበራዊ ሕይወት፣ አስተሳሰብ፣ ባህል፣ ስርዓት፣ ወግ ከዛኛው የተለየ ስለሆነ ነው። ዞሮ ዞሮ እነዚህ ልጆች መልሰው ከማህበረሰቡ ጋር ደርጉ ስለሆነ ልጆቹ ላይ ተጽዕኖ ያመጣል። ባደጉ ሀገራትም ልጆች ላይ አተኩረው የሚሰሩ የቴሌቪዥን ፕሮግራሞች የተለመዱ ናቸው። ሆኖም ፕሮግራሞቹ የልጆችን ተሰጥኦ በማሰስና ክህሎቶቻቸውን በማስተዋወቅ ላይ አተኩረው የሚሰሩ እንደሆኑ የስነ አእምሮ ሐኪሙ ዶክተር ኤርሲዶ ለንደቡ ይናገራሉ። ዶክተር ኤርሲዶ የልጆቻችን ኢትዮጵያ በተሰኘው የራዲዮ ፕሮግራምም አዘጋጅም ናቸው። ከውጭ አገራቱ አካሄድ በተጻራሪ በኢትዮጵያ ጥቂት የማይባሉ ፕሮግራሞች ላይ ሕፃናትና አዳጊዎች ፖለቲካና እምነትን ጨምሮ እድሜያቸውን ከግምት ባላስገቡ በርካታ ጉዳዮች ላይ አስተያየት እንዲሰጡ ሲደረግ ማየት እየተለመደ መጥቷል ይላሉ። የውጭ አገሮቹን ሚዲያ የሕፃናት እንደዚህ ካየ ብዙ ጊዜ ታለንትድ ልጆች ነው የሚያመጡት እና እነዛን ልጆች ብቃት ታለንት ለማሳየት ነው። ያ ታለንት ወይም ብቃት አርት ሊሆን ይችላል፣ ሳይንስ ሊሆን ይችላል፣ ወይም ሌላ የቁም ተግባቦች ችሎታ ሊሆን ይችላል። እንደዚህ አይነት ነገር አለ እና ከዛ አንጻር እኔ ያውም በዛ አይነት አውድ ብቻ ነው የልጆች ወደ ሚዲያ መምጣት ይጠቅማል ብዬ የማስበው ማለት የሚያስተላልፉት ነገርም ልክ እንደ ልጅ ማለት ነው። የልጅነት በዛ እድሜ የሰሩትን የሆኑትን እና ወደፊት ደግሞ መሆን የሚፈልጉትን የሚያሳይ ጠቃሚ ነገር ለማሳየት እና ወላጆች ልጆቻቸውን በዛ አይነት እንዲያሳድጉ ከዛ ልጅ የሄደበት ሂደት እና ከዛ ልጅ ቤተሰቦች የሆነ ጠቃሚ ነገር ከመማር አንጻር የሆነ ጥቅም ይታየኛል። ከዛ ውጪ እንግዲህ የአቅራቢ ሚዲያዎቹ አላማ ምንድን ነው? ልጆቹን ሲያቀርቡ ማዝናናት ነው? ማስተማር ነው? ከዛ ውጪ የሆነ ምንድን ነው የሚለው ነገር ብዙ ጊዜ እሱ ያሳስበኛል። አንዳንዴ እንደም ትንሽ በጣም የሚገርሙ አንዳንድ ነገሮች ታያለህ። ለምሳሌ የራሳቸውን፣ የቤተሰቦቻቸውን አቋም ቤተሰብ ውስጥ ያሉ ሰዎችን የእምነት አቋም ወይም የፖለቲካ አቋም ወይም የሆነ ነገር ትልልቅ ሰዎች ጎልማሶች ምናምን ሊናገሩ የፈሩትና ሊሉ የፈለጉትን ነገር በህፃኖች አፍ ውስጥ ከቶ ማስወራት ልክ አይመስልም ሳስበው ማለት ነው። ይሄ የኔ አስተያየት ነው። የተባበሩት መንግስታት የህጻናት መርጃ ድርጅት በመጻሩ ዩኒሴፍ፣ ህጻናትና አዳጊዎች ወደ ብዙሀን መገናኛዎች ሲቀርቡ ሊደረጉ በሚገቡ ጥንቃቄዎች ላይ መመሪያ አውጥቷል። በቃለ መጠይቆች ልጆችን በሌሎች ሰዎች እይታና ግምገማ ተቃለው እንዲታዩ ሊያደርጉ ከሚችሉ ምልከታዎች ወይም አስተያየቶች መጠንቀቅ እንደሚገባ መመሪያ ያስቀምጣል። ይህም ልጆችን ለጭንቀት የሚዳረግ ትችትና ወቀሳ ሊያጋልጣችሁ ይችላል ይላል። በኢትዮጵያ እነዚህም መሰል ፕሮግራሞች በልጆች አስተሳሰብ ላይ ስላደረሱት ጉዳት አንድ አይነት ድምዳሜ ላይ ለመድረስ ጥናት መስራት ያስፈልጋል የሚሉት ዶክተር ኤርሲዶ እርሳቸው ከወዳጆቻቸው ጋር በጉዳዩ ላይ ደጋግሞ መነጋገራቸውን በማውሳት ችግሩ ወላጅን የሚያስጨንቁናል ይላሉ። ከአንተ ጋር ከተነጋገርን በኋላ አንድ አምስት አስር የሚሆኑ ወላጆች ጋር ለማውራት ሞክረን ምንድን ነው እንዴት ታዩታላችሁ የሚልና በሚያስገርም መልኩ ከአስሩ ሰዎች ውስጥ አንዱም ሰው እየሆነ ያለውን ነገር አልወደድኩትም ብቻ ነው ያሉት እንጂ ወድጀዋለሁ ወይም በሌላ መንገድ ላይ እፈልጋለሁ ሲሉ አላየው። ይሄ በቂ ነው ልልህ አይደለም፣ ግን ያው ሰፋ ያለ ጥናት ምናምን መረጃ፣ ሌላም ነገር ይፈልጋልና፣ እኔ አሁን በደንብ አድርጌ መጠየቅ እፈልገው ሚዲያ ላይ የሚያመጧቸው ሰዎች የተግባቦት ግብ ምንድን ነው ነው እነዛን ልጆች በማምጣት አንደኛ ለማን ነው እያሳለፉ ያሉት? ተግባቦቱን መረጃ እየላኩ ያሉት ለማን ነው? ለልጆች ነው? ያንን ለሚያዩ ልጆች ነው? ለወላጆቻቸው ነው? ለማን ነው የሚለው እንትን ነው። እኛ ሀገር ደግሞ ሰዎች ቴሌቪዥን ለምሳሌ ከሆነ ቤት ውስጥ ሁሉም ሰው ነው ቴሌቪዥን አንድ ላይ የሚያዩ ልጅማ፣ ያን ወላጅ ምንም ያያል። ስለዚህ ብዙም እኔ ጠቃሚ ነገሩ እንደዚያ አይነት ነገሮች ላይ አልታየኝም ግን ብቃትን የልጆችን ብቃት ለማሳየት ግን ይሄ ብቻ ሳይሆን በርካታ የልጆች ፕሮግራም መኖር አለበት። የሥነ ሰብ ጥናት መምሩ አቶ አንዷ አለም በበኩላቸው ችግሩ በማኅበራዊ ትስስር ገጾች ላይ ጎልቶ ቢታይም የራሳቸው የአርቶት ፖሊሲ ባላቸው የቴሌቪዥን ጣቢያዎች ዘንድም እንደሚንጸባረቅ ይጠቁማሉም ሚዲያ ላይ ከቀረቡ በኋላ ሚዲያ ተቋማትም እንደ ተቋም ብዙ ፕሮሲጀር አለው። አንድ ፕሮግራም ተሰርቶ አየር ላይ ስኪውል ድረስ ብዙ የኤዲቶሪያል ህጎች፣ ፕሮሲጀሮች፣ ኤዲቲንጎች አሉና በተለይ የልጆች ጉዳይ ሲሆን ደግሞ ትልቅ ትኩረት ሊሰጠው ይገባል። ሚዲያም እንደዚሁ ኃላፊነት አለው። አሁን የምናየው በእኛ ሀገር እየተበራከተ ከዕለት ተዕለት እያየን ያለነው ነገር ግን ምንድን ነው ልጆችን የሚዲያው ገጽ ላይ ዋና ተዋናይ የሆኑ ለልጆች እዛ ጋር ቀርበው በሚናገሯቸው በሚያደርጓቸው ነገሮች ላይ ፕሮግራሞች ሳቢነትን እያገኙ እኛም እንደ ማህበረሰብ ሳናቀው ፕሮግራሙ ብዙ አድማጭ ተመልካች እያገኘ ያለበት ሁኔታ አለ እና ይሄ ነገር እየተለመደ የመጣ ይመስለኛል። ይሄ እንግዲህ ከዚህ በላይ እያደገ ከሄደ እንደ ማህበረሰብም ብዙ ችግር ውስጥ ሊከተን ይችላል እና ይሄ መታሰብ አለበት የሚል ሀሳብ አለኝ። ነገ የልጆቹ አስተዳደግ ላይ የልጆቹ ስነ ልቦና ላይ የልጆቹ የትምህርት ሁኔታ ላይ ምን ተጽዕኖ ሊያስከትል ይችላል የሚሉ ነገሮችን ገምግመው ፕሮግራሞች በዚህ መልኩ እየታረሙ ቢተላለፉ መልካም ነው ባይ ነኝ። እንደዚህ አይነት ፕሮግራሞች ደግሞ አድዋንስ ከተቀረጹ አየር ላይ ከዋሉ በኋላ እንደ ዶክመንት ስለሚቀመጡ ልጆቹን ይከተላሉ። በሄዱባቸው በትምህርት ቤት በሚውሉባቸው ቦታዎች ላይ ስለሚከተሉ ተጽዕኖ ሊያስከትልባቸው ይችላል። በሌላ በኩል ልጆችን በተመለከተ በሚያስተላልፏቸው የፕሮግራም ይዘቶች በብዙዎች ዘንድ አብነት ተደርገው የሚጠቀሱ ብዙሃን መገናኛዎችም ይነሳሉ። ከእነዚህ መካከል ላለፉት አምስት ዓመታት የሙሉ ጊዜ ሰዓቱን በልጆች ላይ አተኩሮ እየሠራ የሚገኘው የኢትዮጵያ ልጆች የቴሌቪዥን ጣቢያ ተጠቃሽ ነው። ዋና ሥራ አስፈጻሚው አቶ ቢኒያም ከበደ ጣቢያቸው በሳምንት 24 የልጆች ፕሮግራሞችን ለአየር እንደሚያበቃ ገልጸው የልጆችን ስብናና አስተዳደግ መቅረጽ ዋና መርሁ አድርጎ እንደሚሠራ ያስረዳሉ። እንግዲህ የኢትዮጵያ ልጆች ቴሌቪዥን ላይ እስካሁን እየሄድንበት ያለው አካሄድ በዋነኛ መሰረቱ የሚነሳው ከኤዲቶሪያል ፖሊሲው የሚነሳ ነው። በተለይ የልጆች ነገር ላይ የእኛ ሚዲያ እንደ አጠቃላይ እንደ መምህር የማስተማርን፣ እንደ ወላጅ ደግሞ ልጆችን የመንከባከብ ኃላፊነት ጭምር ያለው ነው። ከዛ ሲያልፍ እንደ ጓደኛ ሆኖ ደግሞ ልጆችን የማጫወት ነገር አለው ስለዚህ ለልጆቹ የሚፈልጉትን ብቻም ሳይሆን የሚያስፈልጋቸውን ከግምት በማስገባት ነው። እንግዲህ እዚህ ላይ ይበልጥ ለማብራራት ነገሮችን የልጆችን ባህሪ የመቅረጽ ኃላፊነቱም በዛ ደረጃ የሚመሰረት ነው። ለምሳሌ ልጆችን መስረቅ ጥሩ ነው ወይስ አይደለም ብለህ እንደማትጠይቀው ሁሉ መስረቅ ልክ እንዳልሆነ ካስረዳ በኋላ ነው የምትቀጠለው። ስለዚህ አሁን በዘመናዊነት ወይም ደግሞ ከጊዜው ጋር ነው በሚል ልጆች እንደልባቸው ይናገሩ የተናገሩትን እንዳለ የተላለፍ የሚል አካሄዶችን ሚዲያችን የሚቀበለው አይደለም። በተቻለ መጠን ጥንቃቄ በተሞላበት መልኩ ልጆች ስርዓት የሚባለው መስመር ተሰምሮ በዛ ውስጥ ግን ሰባቸውን እንዲያስተላልፉ እንዲናገሩ የምናደርግበት አካሄድ ነው ያለው። አሁን በጅምር የታየው ችግር ስር ሳይሰድ ከወዲሁ ማስተካከል እንደሚገባ ያመለከቱት ዶክተር ኤርሲዶ ለዚህ ደግሞ ትልቁ ኃላፊነት ያለው ወላጆች ዘንድ ነው ይላሉም። ልጆች የወላጆች ናቸው። ስለዚህ እኔ እያንዳንዱ ወላጅ የራሱን ልጅ አሁን እኔ የእኔ ልጅ በቴሌቪዥን ከታየ እንዲታይ የምፈልገው በትምህርት ችሎታው፣ በስፖርት ችሎታው፣ በምናልባት በሙዚቃ በዳንስ ችሎታው፣ ወይም ሌላ በፈጠራ ችሎታው ነው እንዲታይ የምፈልገው እንጂ እኔ እንደ አንድ ሰው ያለኝን የእኔን የፖለቲካ አመለካከት መጥቶ በቲቪ እንዲያወራልኝ አልፈልገም። እንደዛ እንዲጋለጥም ልጅ አልፈልግም እና ስለዚህ ወላጆች ናቸው በመጀመሪያ ወደ መፍትሄ ሲመጣ ወላጆች ልጆቻቸው በዋናው ሚዲያ በሜንስትሪም ሚዲያ በሚባለው የሚሆን በሶሻል ሚዲያ የሚሆን ልጆች ጋር ተያይዞ የሚወጡ ይዘቶችን ወላጆች ፎሎ ማድረግ አለባቸው። በወላጆች ሚና የሚስማሙት አቶ ቢንያም በበኩላቸው የብዙሃን መገናኛ ተቋማትም ልጆችን የሚያስተናግዱበት መመሪያ ሊኖራቸው እንደሚገባ ያስገነዝባሉ። ሳይቃጠል በቅጠል እንደሚባለው አንዳንድ ነገሮችን መሰረታዊ ጥናት ተደርጎባቸው ልክ አለመሆኑን መስመር ማስያዝ የሚያስፈልግ ይመስለኛል። ዛሬ ላይ ይሄ የመደበኛ ሚዲያ ብቻም ሳይሆን ማህበራዊ ሚዲያዎችም በስፋት ያሉበት ሁኔታ ውስጥ ስላለን ልጆቻችን አንድም አንክደው ነገር ምንድን ነው በዚህ በዘመናዊ እሳቤ ውስጥ እኛ ብዙ እንሰታቸውን ነገሮች የማስተዋል የማየት ነገር ይኖራቸዋል። አሁንም ቢሆን እያየን ያለው ነገር ልጆችን እንዳስደናቂ ክስተት እየቆጠርን በልጆቹ ሁለንተና እድገት ላይ አሉታዊ ተጽዕኖ የሚያሳርፉ ነገሮችን እንደ ጨዋታን ለመዝናኛ እየቆጠርን እየተቀባበልናቸው ነው ያለ ነው። ከዚህ አኳያ አንደኛውና መሰረታዊ ነገር የሚሆነው ህግና ደንቡን ጠበቅ አድርጎ ማየት መሄድ የሚገባው ይመስለኛል። ሁለተኛው የመማማሪያ መድረኮች የግንዛቤ መጨበጫዎች መፈጠር መቻል አለባቸው። ልክ ያልሆኑ ነገሮች ተለመዱ ቁጥር ልክ የሆኑትን እየጣልን እንድንሄድ የምንገደድበት ሰፊ መንገድ ይፈጥራል የሚል ስጋት አለን እና ከዛ አኳያ ማስተማር፣ መቀስቀስ እንደገናም ደግሞ የበለጠ ህጎችን ማጥበቅ የሚያስፈልግበት ይመስለኛል። እንደ ወላጅም ደግሞ ልጅ ምንድነው ወደ ሚዲያው ሳመጣው ለምን አላማ ነው የሚለውን ነገር የአንዳንድ ወላጅም አላፊነት መውሰድ ያለበት ይመስለኛል። ከዚህ ከህግ ተጠያቂነቱ በተጨማሪ የተባበሩት መንግስታት የህጻናት መርጃ ድርጅት በመጻሩ ዩኒሴፍ ባወጣው መመሪያ ህጻናትና ታዳጊዎች ወደ ብዙሃን መገናኛዎች ሲቀርቡ ወላጆች የልጆቻቸው መጻይ ጊዜ በውል አስበውበት ፈቃዳቸውን መስጠት እንደሚኖርባቸው ያስጠነቅቃል። በሕፃናትና ታዳጊዎች ላይ የሚሰሩ ተቋማትና የመንግሥት አካላትም ለጉዳዩ ትኩረት በመስጠት አካሄዱን የሚያድርቅና የሚገራ የክትትልና ድጋፍ ሥራ ሊሰሩ እንደሚገባም የአሜሪካ ድምፅ ያናገራቸው ባለሙያዎች አመልክተዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዳችን እየተከታተላችሁ ያላችሁት። በአሜሪካ ድምፅ ራዲዮ የሚተላለፉት ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኒስ ዶት ኮም ላይ በቀጥታ መከታተል ትችላላችሁ። አት ቪኦኤ አምሃሪክ የፌስቡክ ሀሽታግ ቪኦኤ አምሃሪክ የኤክስ ወይም በቀድሞ አጠራሩ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ ዝግጅታችን ከኦቲዝም ጋር የሚኖሩ ሰዎችና ስኬታማነታቸውን ይመለከታል። ከኦቲዝም ጋር የሚኖሩ ሰዎች ልክ እንደ ማንኛውም ሰው መማር መስራትና የራሳቸውን ኑሮ መምራት እንደሚችሉ የተለያዩ ጥናቶች ያመለክታሉ። ባለሙያዎች እንደሚሉት ኦቲዝም ስፔክትረም ዲስኦርደር ተብሎ የሚጠራው በተለያየ መጠንና ደረጃ የሚከሰት ውስብስብ የእድገት ሁኔታ ያጋጠማቸው ሰዎች ችግሮችን በልዩ ሁኔታ ለመፍታት ባላቸው አቅምና ቀጥተኛ አቀራረብ ምክንያት ለአንዳንድ ሥራዎች ተመራጭ ሊሆኑ እንደሚችሉ ያሳያል። ሆኖም ፍላጎታቸውን መረዳትና ተገቢውን ድጋፍ ማድረግ ለስኬታቸው ቁልፍ መሆኑን ባለሙያዎች ያሰምሩበታል። በየዓመቱ በሚያዝያ ወር በዓለም አቀፍ ደረጃ የሚታሰበውን የኦቲዝም ግንዛቤ ማስጨበጫ ወር አስመልክቶ ስመኝሽ የቆየ ከኦቲዝም ጋር ለሚኖሩ ሰዎች ስኬት ምን ይመስላል ስትል ባለሙያዎችን አነጋግራለች። ቀጥሎ ይቀርባል። ላለፉት 17 ዓመታት ከኦቲዝም ጋር የኖረው ናታን ብስክሌት ሲነዳ፣ ቤት ሲያጸዳ፣ እቃ ሲያስተካክል ወይም ቃላቶችን አውጥቶ ስሜቱን ለመግለጽ ሲሞክር ማየት ለወላጆቹ ትልቅ ስኬት ነው። ምክንያቱም እናቱ ራሄል አባይነህ እንደምትለው ናታን በሁለት ዓመት ከስምንት ወሩ የኦቲዝም እክል እንዳለበት የነገራቸው ሐኪም የዕድሜ ልክ በሽታ ነው ተስፋ ቁረጡ በሚል ተስፋቸውን ሊያጨልመ ሞክሮ ነበር ስንገባ ውጤቱን ሳያየው ያዘዘልንን ኢሲጂ ምናም ሳያይ ነው ሁሉ ኦቲዝም አለበት፣ ሲቪየር ነው እና የእድሜ ልክ የወላጅ በሽታ ነው፣ እንደዚህ ሆኖ ነው የሚኖረው። ካገኘሽ በቃ ሌላ ምንም አላለ። ትምህርት ቤት ካገኘሽ ፈልግለት። ትምህርት ቤት ግን ቦታ የለም እና በጣም አዘንኩኝ። እንዴ ዶክተር እኔ እኮ እግዚአብሔርን ማምን ሰው ነኝ እና አይከብድም ወይ ኤቲክሱስ ውስጥ ይፈቅድልሃል እንዲህ ለማለት። ኦቲዝምን ስለማታውቂ ነው ስትተዋወቂው ልክ እንደ ይገባሻላል ባለቤት ማ አብሮኝ ያለ ደንግጦ ነበር የሚያየው። ተያይዘን ወጣን። በቃ አለቅታለሁ፣ አልቃሻ ነኝ በደንብ ለይ። ራሄል ኖኖ እያለች በፍቅር የምትጠራው ሁለተኛ ልጇ ናታን ሲወለድ ኦቲዝም ስለሚባለው ከአንጎል እድገት ጋር የሚያያዝ እክል ምንም የምታውቀው ነገር አልነበረም። ነገር ግን ከሌሎቹ ሁለት ልጆቿ በተለየ ሁኔታ የሚያሳየው ባህሪ ጥያቄ ይፈጥርባት ነበር። ለምሳሌ ኖኒ ስትዩ ሲፈልግ ነው። አስር ጊዜ ብጠሪው ሁለቴ ዞር ካለልሽ ጥሩ ነው። ሲቀሙት ጸጥ ብሎ ነው የሚለው እና አንድ ቦታ ላይ ሶስት ሰዓት አራት ሰዓት ይቀመጣል። የሚደረድራቸው ጫማ ቤት ውስጥ ጫማ ይወዳል እና ጫማ ሰብስቦ ሰብስቦ መደርደር ነው። ያለ ምክንያት ይስቃል፣ ያለ ምክንያት ያለቅሳል። የአይ ኮንታክት የለውም ምንም እና አንዳንድ ጊዜ እጁን ይነክሳል ከጊዜ በኋላ ስፔሻሊ ከአንድ አመት በኋላ ኃይለኛ የሆድ ድርቀት፣ እንቅልፍ አለመተኛት፣ በደንብ በቃ አንድ ልጅ እያደገ ሲመጣ ብለሽ መጠበቂያቸው ነገሮች በሙሉ እሱ ጋር የሉም። ከህፃናት የነርቭና የእድገት መታወቅ ጋር ከሚያያዘው ኦቲዝም ጋር የሚወለዱ ልጆች በአብዛኛው የተግባቦት ማህበራዊ ግንኙነትን የመመስረትና ሀሳብን በአግባቡ የመግለጽ ችግሮች ይታዩባቸዋል እንደ እክሉ ደረጃና መጠንም እንደ እንቅልፍ ማጣትና የሆድ ህመም ከመሳሰሉ ህመሞች ጋርም ሊዛመድ ይችላል። ራሄል በልጇ ላይ የምትመለከታቸውን እነዚህን ያልተለመዱ ባህሪያት ለመረዳት እና በተለይ ከተወለደ ጀምሮ እጅግ ያሳስባት የነበረውን የሆድ ድርቀት በሽታ ለማዳን በርካታ የህክምና ባለሙያዎችን ጎብኝታለች። በመጨረሻ ችግሩን ያወቀለት ሐኪም የሰጣት ተስፋ አስቆራጭ ምላሽም ለሁለት ወራት እንድታለቅስና ድባቴ ውስጥ እንድትገባ አድርጓታል። ነገር ግን የልጇን ችግር ማወቅ መቻሏና ችግሩን ተቀብላ ለመፍትሄው እራሷን ማዘጋጀቷ ናታን ዛሬ ለደረሰበት ስኬት ዋና መሰረት መሆኑን ትናገራለች። ሁ አውቲዝም አለበት ሲባል ለወላጅም ጥሩ ነው፣ ለልጁም ጥሩ ነው አንደርስታንድ ታርጌች ልጅሽ ያለበትን ነገር አለማወቅ ነው ከባድ። አሁን አንዳንድ ወላጅ ቶሎ አክሴፕት ሳያደርጉ ሲቀር ምን ያህል ልጁን እንደሚገሉት ምን ያህል እነሱስ እንደሚጎዱ። እኔ እኮ ኦቲዝም ሆኑን ባላቅ ኖሮ ከነ ድርቀቱ ስንት ዓመት ይጓዛል ሚልች ከነ ሁድ የኛስ ስለክ ሶስቱን በታጠበ ቁጥር ያለው ና አለማወቅ መፍትሄ አይደለም። ራሂል አሁን ከራሷ ልጅ አልፋ በመቶዎች ለሚቆጠሩ ከኦቲዝም ጋር የሚኖሩ ልጆች ህይወት መቀየር ምክንያት የሆነውን ነህሚያ የኦቲዝም ማዕከል ከከፈተች አስራ ሶስት አመታትን አስቆጠረች። አንደኛም በጣም የተጎዱ ሁለተኛ፣ አመጣጣቸው ራሱ ወስደሽ ጣይልኝ። አብዛኛው ወላጅ በቃ እኔ ሳላየው ያው እናትነት አለ አይደለ? ወስደሽ ጣይልኝ እኔ ሳላየው በቃ ከአቅሜ በላይ ነው አቅቶኛል አይነት ነገር ነው። ተስፋ መቁረጥ ይለወጣል ብሎ አለማሰብ፣ እንዳልኩሽ ወይ ላዩ ላይ ካካ ያረጋል በራሱ እጅ አይበላም ሲንቀለቀል ያው በባህሪያቸው በራሱ ሬስትለስ ስለሆኑ ያንን አስር የሆነው ሙለው ይሄ በቃ የመሰላቸት የመማረር አይነት ነገር ነው። ከዛ ምንድን ነው ማድረግ የመጀመሪያው በጣም ለተጎዳች እናት ናት ነውን ይሄ እንዲመጣ ይመጣል ይሰማኛል ተቃቃለ እና በመገረም ነው የሚያዩት። እና አንደኛ ምናለች ዜን ኮ ስሚ አላቀም አለች አስበሽዋል። ነህሚያ ውስጥ የብዙ ሺ እናቶች እንባ ታብሷል፣ የበርካታ ልጆች ህይወትም ተቀይሯል። ከሰላሳ በላይ ልጆች በተደረገላቸው ተገቢ የሆነ ድጋፍ፣ ስልጠናና ክትትል መሻሻሎች አምጥተው ወደ መደበኛ የትምህርት ተቋማት መቀላቀል መቻላቸውንም ራሄል ትገልጻለች። ለመሪ ኮፖፖ ብለው በደስታ ነው የሚነግር ከዛ በኋላ አርቲዣቸው ለውጥ እንደሚያመጣ አንድ ስቴፕ ካሳየሻቸው የሚቀጥለው እነሱ እራሳቸው ይሰሩታል። ለምን እስከ ዛሬ ድረስ ጋይድ የሚያደርጋቸው ሰው ነው የሌለው። አብራ ትጠብቀዋለች፣ አብራ ትይዘዋለች። ምንም ምንም ቢሆን ግን አብራ ስጠብቅ፣ አብራ ማስተማር እንዳለባት ነው እናሰለጠናት። በተባበሩት መንግስታት ድርጅት ጥናት መሰረት ኦቲዝም ስፔክትረም ዲስኦርደር ተብሎ የሚጠራው በተለያየ መጠንና ደረጃ የሚከሰት የአይምሮ እድገት መዛባት እክል በዓለም ላይ ከሚወለዱ አንድ መቶ ህጻናት አንዱ ላይ ይከሰታል። ሆኖም ብዙዎቹ ኦቲዝም ያለባቸው ሰዎች ነገሮችን በተለየ መንገድ በማየት ልዩ ትኩረት በመስጠት በስዕል በሙዚቃና ሌሎች የትምህርት አይነቶች ብቃት እንዳላቸው ማስመስከር ችለዋል። በዓለም ዙሪያ ትልቅ ደረጃ መድረስ የቻሉት የማይክሮሶፍት ባለቤት ቢልጌትስ እና የተስላ ኩባንያ መስራች ኤሎን መስክም ለዚህ ተጠቃሽ ናቸው። አዜ ባታሮ በዩናይትድ ስቴትስ የኢትዮጵያና የኤርትራውያን የልዩ ፍላጎት ማህበረሰብ መስራች ስትሆን ከኦቲዝም ጋር አብሮ የኖረው የ22 ዓመት ልጇ በተለያዩ ሱቆች ውስጥ ተቀጥሮ ሰርቷል። አሁን ደግሞ በኮምፒውተር ዲጂታይዜሽን ሙያ ሰልጥኖ በሆስፒታል ውስጥ እንደሚሰራ ትናገራለች። ፒያኖውን ሞክረናል፣ እግር ኳስ ጨዋታውን ሞክረናል ስዕል መሳሉንም ሞክረናል። ትምህርት ማስተማሩንም አካደሚክሱንም ሞክረናል። አሁን አንድ ጊዜ ምን ይሆናል፣ አንዲት ልጅ ትመጣና ልጆች ኮምፒውተር ልጅሽን ኮምፒውተር ላስተምረው ትለኛል። ኧረ እባክሽ፣ የእኔ ልጅ ኮምፒውተርስ? በቃ ሳኮባል ልድ የለሽም ማለት ስትወስቶ፣ ለምን ጎበዝ አይሆንም? እኛ በቃ ራሳችን ተደነቅን? ዋናው ለዛ ነገር ልጁን ማሳየትና ማዘጋጀት የኛ ወላጆች ኃላፊነት ነው። እያንዳንዱ ልጅ በተማረው መጠን ነው የሚያደርገው። ምንም አይነት ሰቪር ልጅ ቢሆን አድጎ ሰክሰስፉል የመሆን ቻንስ አለው። ከኦቲዝም ጋር የሚኖሩ ልጆች ካላቸው አቅምና ፍላጎት ተነስቶ ተገቢው ድጋፍ ከተደረገላቸው ትልቅ ቦታ የመድረስ አቅምና ችሎታ አላቸው የምትለው አዜብ፣ የዛ ዋና ኃላፊነት ግን ከወላጆቻቸው እንደሚጀምር ታሰምርበታለች። እኛ ቤተሰቦች በሰጠነው መጠን ነው ሌቭል ስሪ የመጨረሻ። ኢምፓክትድ ሆኗል የምትይው ልጅ እንኳን ትሬን ከተደረገ የተወሰነ ነገር መስራት ይችላል። እድገቱ እንደሌላኛው ቶሎ አርቆ ወዲያው ስራ ውስጥ ሊገባ አይችል ይሆናል። ኢት ማይ ቴክ ታይም በትዕግስት ግን አንድ ነገር ላይ በደንብ ፎከስ አድርገን ካሰልጠናቸው በደንብ በያ መስራት የሚችሉትን ነገር መፍጠር እንችላለን። ኦኬንግ ሊሆን ይችላል ወይም አትክልት ውስጥ መስራት ሊሆን ይችላል ወይም አኒማሎችን መጠበቅና ኬር ማድረግ ሊሆን ይችላል። ምን ውስጥ መግባት እንዳለበት እኛ ወስደን ካላሳየ ነው በስተቀር ማወቅ አልችልም። ግን ያ የሚወደውን ነገር ስናገኝለት ወይም የሚመሳሰለውን ከእሱ ጋር ሊያደርገው ይችላል የሚለውን ስናመሳ ስናገኝለት፣ በደንብ ስትራክቸር አውጥተን እንዳይሰለቸውም በአምስት ደቂቃ ጀምረን ከአምስት ደቂቃ አስር ደቂቃ ቁጥር ማሳደግ እንችላለን። ግን መጀመሪያ ለዛ ነገር ይችላል ልጅ በቃ ይችላልን ማለት መጀመር አለብ። ራሄልም ለዚህ ምስክር ናት። በነህሚያ ውስጥ ከምታግዛቸው በርካታ ልጆች ጋር ትክክለኛውን ድጋፍ እያገኘ ያደገው ናታን ዛሬ አይችልም የሚባል ከነበሩት ውስጥ አብዛኞቹን ማድረግ ችሏል። ራሄል እንደምትለው እድሉን ቢያገኝ ደግሞ ዋናተኛ መሆንም ይችል ነበር። አሁን እኛ ሀገር ያው ምንም አክሰሱ የለም እንጂ ምን ሰተናቸው ነው? ምንም እንጠብቀው እንጂ በሌላው ዓለም እኮ ብዙ ደረጃ የደረሱ ልጆች አሉ። ብያየን ብዙ ብዙ አይደል? እነ ቢል ጌትስ እነ ሞዛርት ብዙ የሚጠቀሱ አለ። እስራኤል ውስጥ የጦሩን እንትን ራን የሚያደረጉ እንግሊዝ ሀገር ውስጥ ብዙ የሚጠቀሱ አውቲዝም ያላቸው ልጆች አሉ። ወደ እኛ ሀገር ስናመጣና አሁን ላይ እነዚያ ልጆች ማየት ያልቻል ነው። ለምን ከልጅነታቸው ከተሰራባቸው በቂ ማቴሪያል፣ በቂ ስልጠና፣ በቂ እንትን ካገኙ ከማናችንም የተሻለ ጭንቅላት ይዘው ወደዚህ ምድር እንደመጡ ሁሉም ሰው ምስክር ነው። ስለዚህ የእነዚህ ልጆች ጭንቅላት፣ የእነዚህ ልጆች አመለካከት እንዴት እንጠቀምበት በሚለው ህብረተሰቡ ሁሉ ፎከስ አድርጎ ቢሰራ በጣም ውጤታማ እንሆናለን ብዬ አስባለሁ። አዜብ የምትመራው የኢትዮጵያና ኤርትራውያን የልዩ ፍላጎት ማህበረሰብ በኢትዮጵያ ለሚገኙት የጆይ ማዕከል ሙሉ ፋውንዴሽን እና ነህሚያ ስልጠናዎች በመስጠትም ድጋፍ አድርጓል። ኢትዮጵያን ኤርትራን ስፔሻሊስ ኮሚኒቲ ከተባለ ስድስት ዓመት ሆኖታል። በጣም ብዙ ብዙ ብዙ እናቶች ከጨለማ ወደ ብርሃን አወጣሽን አወጣችሁ ኤስምሲ ያደረገልን ነገር ከጨለማ ወደ ብርሃን ነው። በማናቀው በጨለማ ውስጥ ስንጓዝ የነበረው ብርሃን አረጋችሁልን። ከኦቲዝም ጋር የሚኖሩ ልጆችን ለስኬት ለማብቃት የመጀመሪያው መንገድ ወላጆች አይችሉም የሚለውን ከጭንቅላታቸው ማውጣታቸው ነው የምትለው አዜብ፣ ማህበረሰቡም ልጆቹ የማህበረሰቡ አካል መሆናቸውን ተቀብሎ የሚገባቸውን ድጋፍ ማድረግ ይኖርበታል ትላለች። በተለይ ደግሞ ትምህርት ትምህርት ነፃ ነው ለሁሉ ኢትዮጵያዊ ከተባለ ሁሉ ኢትዮጵያዊ ያንን ትምህርት የሚያገኝበት መንገድ መከፈት አለበት ሁሉ ኢትዮጵያዊ እንኳን አንቺ ደግሞ ለኦቲስቲክ ልጆች ፕሮግራም ካልተከፈተት ያለሽ ቲፒካሎች እንኳን ሳያገኙ ምን ማለት ነው ይሄ በእግዚአብሔር አይን ሁላችንም የእግዚአብሔር ልጆች ነው ሁሉም በተማረው መጠን ለዚህ አለም ኮንትሪቢዩት የሚያደርገው ነገር ይኖራል ግን ልናስተምረው ፈቃደኛ ከሆነ ራሂልም በዚህ ሀሳብ ተስማማለች ልጆቹ ይዘው የመጡትን እግዚአብሔር የሰጣቸውን ትልቅ ስጦታ ተጠቅመን ለራሳቸው ተርፈው ለሀገርም የሚተርፍ ነገር ማውጣት ይችላሉ። ስለዚህ የመጀመሪያው ነገር ግንዛቤው ከተፈጠረ በኋላ መንግስት እነዚህ ልጆች እንደዜጋ መማር አለባቸው፣ መሰልጠን አለባቸው። ወላጅ ላይ መቀመጥ የለበትም። ለምን እንደዚህ አይነት ልጅ ሲኖርሽ እንዳልኩሽ ቤት ውስጥ የሚረዳ ሰው አይቀመጥም። እንደገና ያቺ እናት በቃ በር ዘግታ ከማልቀስ ውጭ ለራሷም አትሆንም ለሰውም አትሆንም። ስለዚህ ይሄ ትልቅ ኪሳራ ነው አገር ላይ ብዙ እናቶችን እቤት ውስጥ ማጣት ማለት ስለዚህ ይሄን ትኩረት አድርጎ መሬት ቢሰጥ ትምህርት ቤት ቢያመቻች ስልጠና ማዕከል መገንባት አለበት ራሂልና አዜብ ከኦቲዝም ጋር የሚኖሩ ልጆቻቸውን ለስኬት ለማብቃት የሄዱበት ጎዳና ፈተና የበዛበትና ብዙ ችግሮችን የተጋፈጡበት ይሁን እንጂ የደረሱበት ስኬት ግን ለብዙ እናቶችና ህጻናት መልስ ሆኗል ከራሳቸው አልፈው ለሌሎች በዚህ እክል ውስጥ ለሚያድጉ ልጆች የስኬት መጀመሪያ መንገድ ሆነውም እያገለገሉ ነው። የሁለቱም ምክር ደግሞ ከኦቲዝም ጋር የሚኖሩ ልጆች የራሳቸው ልዩ ጥንካሬዎችና ችሎታዎች ስላሏቸው የስኬት መንገዳቸውን እንክፈትላቸው ነው። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ወደ ተከታዩ መሰናዶ ከማለፋችን በፊት ግን በሌላ አንድ ሙዚቃ እረፍት እናድርግ። አስማማው ልክ ነው ደረጀ። አሁን ደግሞ አልማጮቻችን የምንጋብዛቸው ዘሩባቤል ሞላ ምንድን ነው ዝምታው እያለ የሚጫወተው ሙዚቃ ነው። ሙዚቃው ይቀጥላል። Mandan knows knows meta. will be a coup. love it love it love የእሁድ ምሽት የመስታወት መሰናዳችን አሁንም ከአሜሪካ ድምፅ እንደቀጠለ ነው። እያስተናገድናችሁ ያለነው አስማማው አየነውና ደረጀ ደስታንን። ተከታዩ መሰናዷችን ደግሞ የሰሊጥ ምርት በኢትዮጵያና በሱዳን ግንኙነት ላይ ያለውን ኢኮኖሚያዊ አንድምታ በተመለከተ የተደረገ አንድ ጥናታዊ ጽሑፍን የሚዳስስ ይሆናል። የሰሊጥ ምርት በኢትዮጵያና ና በሱዳን መካከል እንዲሁም በሁለቱም ሀገሮች የውስጥ አወዛጋቢ ጉዳዮች ዙሪያ ከፍተኛ አዎንታዊና አሉታዊ ሚና እንደሚጫወት አንድ ጥናታዊ ጽሑፍ አመለከተ። ዘ ኮንፍሊክት ኢኮኖሚ ኦፍ ሰ ሰሚ ኢትዮጵያ ኤንድ ሱዳን በሚል ርዕስ የወጣው ጥናት አዘጋጆች ከሆኑት ሁለት ምሁራን መካከል አንዱ የሆኑት ዶክተር አቤል አባተ ደምሴ የሰሊጥ ግብይት በአገራቱ የውስጥና የውጭ ጉዳዮች ላይ ተጽዕኖ ይፈጥራል ይላሉ። ፖሊሲ አውጮች በኢትዮጵያና በሱዳን መካከል ያለውን ትስስር ፖለቲካዊ፣ ኢኮኖሚያዊና የግብርና ለውጦችን በማስተካከል ዘላቂ ሰላም ለማምጣት መሠረታዊና ተለዋዋጭ ፖሊሲዎችን መቅረጥ አለባቸውም ሲሉም መክረዋል። ዶክተር አቤል ላለፉት አራት ዓመታት በለንደን የሚገኘው ዓለም አቀፍ የፖሊሲ ተቋም ቻተም ሃውስ የሮያል ዓለም አቀፍ ጉዳዮች ተቋም የምርምር ባልደረባ ሆነው እየሰሩ ነው። ደረጀ በዚህ ወር ባወጡት ጥናታዊ ጽሑፍ ዙሪያ አነጋግራቸዋል። የጥናቱ ዋና ዋና ፍሬ ነገሮች ምንድን ናቸው ለሚለው ጥያቄ ከሚሰጡት ምላሽ ይጀምራል። የጥናቱ ዋና ዋና ፍሬ ሀሳብ እንደ አውሮፓውያን አቆጣጠር ከኖቬምበር ሁለት ሺህ ሀያ አንስቶ ኢትዮጵያ ውስጥ የተፈጠረ ግጭት ነበረ፣ የሰሜኑ ኢትዮጵያ ክፍል ላይ በዋነኝነት ማዕከሉን ትግራይ አድርጎ፣ ከዚያ ደግሞ ከባለፈው ዓመት ጀምሮ ደግሞ በሱዳን ውስጥ የከፋ የእርስ በእርስ ግጭት ተፈጥሯል እና በእነዚህ ሁለት ግጭቶች መካከል አንደኛው ሰለባ የነበረው ከዛ ደግሞ ተዋናዮችን የቀየረው በሁለቱ ሀገሮች ድንበር አካባቢ የሚገኝና ሰፊ ለም የሰሊጥ መሬት ከዛ ደግሞ የሰሊጥ ግብይት ሰፕላይ ቼን የምንለው እሱ ነበር እና የዚህ ጥናት ትልቁ ትኩረት የነበረው ግጭቶቹን አስታኮ የተፈጠሩት ሁኔታዎች ምን ይመስላሉ? በሀገራት ውስጥ የነበረውን የጸጥታና የፖለቲካ ግንኙነት ላይ አስተዋጽኦ በማድ- በበርከት ደረጃ ምን ያህል አስተዋጽኦ ነበረው? ከዚያ ደግሞ የነበረው የህዝብ ለህዝብ መስተጋብር፣ የንግድ ግንኙነት፣ የመሳሰሉት ላይ ያሳረፈው ተጽዕኖ ነበረ ወይ ወይስ አልነበርም፣ የመሳሰሉትን ነገሮች ነበር ለማጥናት የምትሞከረው። ጥናቱ የተካሄደበት መንገድ እንዴት ነበረ? በጥናቱ ስ ከተመለከቱ ግኝቶች ዋነኛው ምንድን ነው? እንዳልኩት በባለፉት ሁለት ሶስት አመታት ረዥም ጊዜ የፈጀ ብዙ ተመራማሪዎች የተሳተፉበት ዳታ የሚሰበስቡ ሰዎች በሁለቱም ሀገራት በኩል የተሰማሩበት ጥናት አካሄደን ያገኘነው ዋነኛ ከሚባሉ የጥናት ግኝቶች መካከል አካባቢው ከጊዜ ወደ ጊዜ ራሳቸውን እያፈረጠሙ ባሉ አካባቢውን በሰሊጥ ምርት ዙሪያ ያለውን መሬት እና የንግድ ግብጅቱን ለመቆጣጠር በሚፈልጉ ስቴት ኤንድ ናን ስቴት አክተርስ በእንግሊዝኛ የምንላቸው መንግስታዊ እና መንግስታዊ ያልሆኑ ተቋማት እንዲሁም ግለሰቦች እንዲሁም ቡድኖች በከፍተኛ ሁኔታ የተንሰራፉበትና የተሳተፉበት የሚገኙ እንደሆነ አሳይቷል። ይሄም ደግሞ በከፍተኛ ደረጃ ይህ ህጋዊ የሆነ የንግድ ግብይት እንዲ አድርጓል። ያ ደግሞ በአንጻሩ ከፍተኛ አለመረጋጋት፣ ከፍተኛ የሆነ ስቅየት በነዋሪዎች ዘንድ ከዚያም ደግሞ የመተማመን ደረጃ ማህበረሰብ መካከል ያለውን የመተማመን ደረጃ በከፍተኛ ሁኔታ የጎዳበት ሁኔታ ተመልክተናል። ይሄን ያል ካልኩኝ ዘንዳ ከጥናቱ ሰፊነት አኳያ እንደ ምክረ ሀሳቦች ያቀረብናቸው ነገሮች ደግሞ ይህን አካባቢ ፖሊሲ አውጪዎች በሁለቱ ሀገራት እንዲሁም አካባቢውን የሚመለከቱ ተቋማት ማለትም የምስራቅ አፍሪካ በይነ መንግስታት፣ የአፍሪካ ህብረት፣ የተባበሩት መንግስታት፣ የአውሮፓ ህብረትና የመሳሰሉት ትኩረታቸውን ወደዚህ አካባቢ አድርገው አካባቢ ላይ የተሻለ የሰላምና የጸጥታ ሁኔታ እንዲሰፍን የጋራ ርብርብ ማድረግ እንዳለባቸው አሳስበናል። ይሄ ካልተፈጠረ ግን በሁለቱ ሀገሮች መካከል እና በሁለቱ ሀገሮች ውስጥ መካከል ውስጥ ሊከወን የታሰበ የጸጥታ መረጋጋት፣ የሰላም ሁኔታ አዳጋች እንደሚያደርገው ለመጠቆም ሞክረናል። በጣም በደምሳሳው ጥናታችሁ በኢትዮጵያና በሱዳን ድንበር አካባቢ ባሉ አወዛጋቢ የድንበር አካባቢዎች ላይ ያተኮረ መሆኑን ይገልጻል። በድንበር ውዝግቡ በኩል ያለው ችግር ምንድን ነው? ሁለቱ ሀገሮች ለረዥም ዘመናት ጀምሮ ሲወዛገቡባቸው የነበሩ አካባቢዎች አሉ። በጥቅሉ አልፋሸጋ ተብሎ የሚጠራው አካባቢ ሁለቱ ሀገሮች የራሳቸው ስሞች አሏቸው። ለጊዜው ይሄንን ቃል እንዋስና በዛ አካባቢ ላይ የነበሩ የወሰን፣ የድንበር፣ የንግድ የመሳሰሉ ጥያቄዎች ነበሩ። በተለይም ደግሞ ትግራዩ ጦርነት በተጀመረ በጥቂት ጊዜያት ውስጥ የሱዳን ጦር ራሱን አስፋፍቶ ወደ ውስጥ ዘልቆ በመግባት ብዙ አካባቢዎችን ተቆጣጥሯል። ያም ደግሞ በአካባቢው ላይ ውጥረት እንዲሰፈን አድርጓል። የሱዳን ክርክር ምንድን ነው? እነዚህ አካባቢዎች ላይ በህግ የተከለሉ የሱዳን ሉዓላዊ ግዛቶች ናቸው። ለጊዜያዊነት ኢትዮጵያ ባለ ሀብቶችና አርሶአደሮች አርሶ አደሮች እንዲጠቀሙ ፈቀድን እንጂ እነዚህን አካባቢዎች ላይ ማስመለስ ሙሉ መብት አለን ሲሆን፣ በኢትዮጵያ በኩል ደግሞ ድንበሮቹ እስካሁን አከራካሪ ከመሆናቸው አኳያ ኢትዮጵያ እንደ ሰነድ የምታቀርባቸው የተወሰኑ ጭብጦች ከመኖራቸው አኳያ በህግና በዘላቂነት እስኪፈታ ድረስ የሱዳን ጦር ሰራዊት ድርጊት ተቀባይነት የለውም የሚል ነበረ። ብቻ ዞሮ ዞሮ ያ ግን ያ ድርጊት ከሰሜኑ ጦርነት ጋር ተዳብሎ በሁለቱ ሀገራት መካከል ከፍተኛ ውጥረትን እርስ በርስ መተነቋኮስን ፈጥሮ ታይቷል። ግን አሁንም ቢሆን ይህንን ችግር አንድ እልባት ለመስጠት እጅግ አዳጋች ሁኔታዎች አሉ። ምንም እንኳ ቁርጠኝነት ሊኖር ቢችልም ማለት ነው። ይህም ትልቁ ችግር በሱዳን በኩል ሀገሪቱን የሚያስተዳድር መንግስት መታጣቱ፣ ጦር ኃይሉ በምስራቁ ለሀገሪቱ ክፍል ብቻ መታጠሩ፣ ከዚያም ደግሞ በኢትዮጵያም ቢሆን የመንግስትን ትኩረት የሚሹ እጅግ ብዙ እና የተወሳሰቡ የውስጥ ችግሮች እና ጉዳዮች መኖራቸው ለአንድና ለመጨረሻ ጊዜ ለጉዳዩ እልባት ለመስጠት እንደ ችግር አይተነዋል። ግን ምንም እንኳ በማህበረሰብ ደረጃ በሁለቱ ሀገራት መካከል ድንበር አካባቢ ላይ ያስተዋል ነው የሚባል ችግር ባይኖርም ግን የፖለቲካ ትኩሳት በሁለቱም ሀገራት በውስጥ በነበረ ጊዜ ወደዛ እያገረሸ ለብዙ ሰዎች ችግር መንስኤ እንደሆነ አይተናል። ጥናታችሁ ይህን ችግር አስመልክቶ ያቀረበው ምክረ ሀሳብ አለ? ካለስ ምንድን ነው አሁን ባለው ነባራዊ ሁኔታ ቢያንስ ቢያንስ የማህበረሰብ ግንኙነቱ እንዳይጎዳ ተቋርጦ የነበረው እና ተቀዛቅሎ የነበረው የንግድ ትስር በተወሰነ መልኩ እንዲጠገን እንዲዳበር ቅርጽና ይዘት እንዲኖረው በማድረግ አኳያ በተለይ በኢትዮጵያ በኩል ከዚያም አልፎ ተርፎ ደግሞ ምስራቁን ሀገሪቱን ክፍል የሚያስተዳድረው የሱዳን ጦር ኃይል ከዚያም ደግሞ የምስራቅ አፍሪካ በይነ መንግስታት ረጅና ለጋሽ ሀገራት ሁሉ አስተዋጽኦ ማበርከት አለባቸው የሚለውን እንደ ምክረ ሀሳብ አስቀምጠናል። የጥናታችሁ ጭብጥ ማጠንጠኛ ወዳደረጋችሁት ሰሊጥ እንመለስና በዚህ አወዛጋቢዎቹ አካባቢ ሰሊጥ ብቻ ነው የሚመረተው? ሰሊጥ ላይ ብቻ ያተኮራችሁት ለምንድን ነው? ብዙ ሰው ይረዳው አይረዳው አላቅም ግን ሁለቱ ሀገራት በዓለም ከፍተኛ የሰሊጥ አምራች ሀገራት ተብሎ የሚጠቀሱ ሀገራት ናቸው። በተለይ ደግሞ እንደ አውሮፓውያን አቆጣጠር እስከ ሁለት ሺህ ሀያ ሁለት ድረስ የኢትዮጵያም የሱዳንም የሰሊጥ ንግድ እና ምርት በከፍተኛ ሁኔታ እየጨመረ የመጣበት ሁኔታ አስተውለናል። ሁለቱም ሀገራት በዓለም ከአንድ እስከ አስር ከፍተኛ ሰሊጥ አብቃይና ኤክስፖርት አድራጊ ሀገራት ውስጥ የሚመደቡ ነበሩና ይሄ ሴክተር በሁለቱም ሀገራት ውስጥ በመቶ ሚሊዮን ዶላሮች የሚቆጠር የውጭ ምንዛሪ ገቢ ሲያስገኝ ቆይቷል። በኢትዮጵያ ውስጥ በአማካይ ከሁለት መቶ እስከ ሶስት መቶ ሚሊዮን ዶላር በሱዳን አልፎ አልፎ እስከ ሰባት መቶ ሚሊዮን ዶላር የሚደርስ የውጭ ንግድ ተጠቃሚነት ሲያስገኝ ቆይቷል። ስለዚህ የንግድ ፋይዳው የኢኮኖሚ ፋይዳው በጣም ከፍተኛ ነው። ይሄ ደግሞ ሁሉም አይነት ስታቲስቲክሶች እንደሚያሳዩት በአካባቢው ጸጥታ ከተረጋገጠ ድረስ እና አቅርቦቶች ውስጥ ከተሟሉ ይህ ተጠቃሚነት እየጎላ በሁለቱም ሀገሮች ኢኮኖሚያዊ ዘንድ ኢኮኖሚያዊ ፋይዳው እንደሚያድግ ነበረ። ነገር ግን እነዚህ የሰሊጥ አምራች አካባቢዎች ደግሞ አጋጣሚ ሆኖ በሁለቱ ሀገራት ድንበር አካባቢ የሚገኙ ከታች ከኢትዮጵያ ከቤኒሻንጉል ድንበር አንስተን ከጫፍ የኤርትራ ድንበር ድረስ የተዘረጉ በእነሱ በኩል ምስራቅ ሱዳን የምንለው በእኛ በኩል ሰሜን ምዕራብ የሀገሪቷ አካባቢዎች ላይ ነው። ይሄ አካባቢ ደግሞ በአንድ ወገን የሉዓላዊነት እና የድንበር ጥያቄ በኢትዮጵያና በሱዳን መካከል የሚነሳባቸው አካባቢዎች ላይ የሚገኝ ሲሆን ይህም ፈሻጋ የምንለው በሁለተኛ ደግሞ በኢትዮጵያ ውስጥ ቢያንስ በክልሎች ደረጃ የይገባኛል ጥያቄ እና ክርክር የሚቀርብበት ነው። በተለይ ደግሞ በትግራይና በአማራ ክልሎች ዘንድ ማለት ነው። ስለዚህ ይሄ ጥናት የሰሊጥን ኢኮኖሚያዊ ፋይዳ በማስረዳት በመተንተን ከዚያ ደግሞ በሁለት በሁለቱ ሀገራት መካከል የእርስ በርስ የነበሩትን ግጭቶች ከዛ ደግሞ በሀገራቱ ውስጥ የነበሩት ግጭቶች በዚህ የሰሊጥ ምርት ንግድ እና ደግሞ ተዋንያን ማዕከል አድርጎ የተሰራ ነው እና ይሄ የሰሊጥ ምርት እና ንግድ የተዋንያኑን ባህሪ በምን ያህል ደረጃ ተጽዕኖ አሳድሮበታል? በአካባቢው ላይ የግጭት መሰረት እየሆነ ነው ወይስ የልማት መሰረት እየሆነ ነው? ይሄ ደግሞ በሁለቱ ሀገራት መካከል እና በሁለቱ ሀገራት ውስጥ ያለውን የፖለቲካ፣ የኢኮኖሚ፣ የጸጥታ ሁኔታ ላይ ያለው እንድምታ ምን ይመስላል? የሚሉት ነገሮችን ለቀደም ብዬ እንዳልኩት ለማየት የሞከርንበት ጥናት ነው ግን ብዙ ሰው ምናልባት ወደፊት ሊያደርገው ይገባል ብዬ የማስበው የአካባቢው ሀገራት ላይ ጥናት ማድረግ ለሚፈልጉ ግለሰቦች እና ቡድኖች የግብርና ምርቶች ብዙ ጊዜ ትኩረት አቅጣጫ ተደርገው የሚታሰቡት የማዕድን ምርቶች ብቻ ናቸው፣ ግን የግብርና ምርቶች ብዙ ጊዜ እንደ ግጭት መንስኤም አንቆጥራቸውም። ብዙ ጊዜ ከግጭት ጋር ያላቸውም ዝምድና ትኩረት ተሰጥቶት አያውቅም እና ይሄ ደግሞ ግጭቱን ማስቀጠል ግጭቱን መፍጠር፣ መፈብረት ለሚፈልጉ አካላት የተሻለ መደበቂያ እየፈጠረ ስለሆነ ይህ አካባቢ የተሻለ ፀሐይ ማግኘት አለበት። ብዙ ጥናቶች ብዙ ምርምር መካሄድ አለባቸው። ባህሪያቸውን፣ ሁኔታውን፣ እንቅስቃሴያቸውን የበለጠ ባወቅን ቁጥር ለእነሱ ተመጣጣኝ የሚሆን የፖሊሲ አቅጣጫዎች ሁለቱም ሀገራት ማንበር ይችላሉ ከእነሱ ጋር የሚሆኑ ደግሞ ለጋሽ ሀገራት ደግሞ የራሳቸውን ሚና መጫወት ይችላሉ ብለን በማሰብ ነው በአጠቃላይ ጥናቱ እንዳነሳችሁትም አሁን እርሶም እንደነገሩን የሰሊጥ ጉዳይ ድንበር ተሻጋሪ ሆኖ በኢትዮጵያና በሱዳን መካከል ብቻ ሳይሆን በሱዳንም ሆነ በኢትዮጵያ ውስጥ ባሉ የውስጥ ችግሮችም የውዝግብ ምክንያት ሆኖ ችግር ይፈጥራል ብለዋል። በኢትዮጵያ ውስጥ ያለው አወዛጋቢ ጉዳይ ግልጽ ነው። በሱዳን በኩል ያለው ምንድን ነው? ሱዳኖች በዚህ ጉዳይ እርስ በርሳቸው የሚወዛገቡበት እንዴት ነው? አዎ፣ ሱዳኖች ከኢትዮጵያ ሁኔታ በተወሰነ መልኩ የተለየ ቢመስልም በሱዳን ውስጥም የተለያዩ አካላት አሉ። በሰሊቅ ዘርፍ ላይ የራሳቸውን ተጽዕኖ ማሳረፍ የሚፈልጉ። እነዚህም ቡድኖች ቢያንስ በሶስት እና በአራት ደረጃ ከፍለን ማየት እንችላለን። በመጀመሪያው ያው ብዙ ሰው እንደሚያውቀው የሱዳን ጦር ኃይል ነው። የሱዳን ጦር ኃይል እስካሁን ድረስ በምስራቅ በኩል ያለውን የሀገሪቱን ክፍል ተቆጣጥሮ ይገኛል። ገዳሬፍ፣ ከሰላም የመሳሰሉ ትልልቅ ከተሞችን ጨምሮ እነዚህ አካባቢዎች በሱዳን ውስጥ ከሰባ እስከ ሰማንያ ፐርሰንት የሚደርስ የሰሊጥ ምርት የሚታፈስባቸው አካባቢዎች ናቸው። ለዚህም ነው የሱዳን ጦር እነዚህን አካባቢዎች ላይ በከፍተኛ ሁኔታ አጥሮ ከራፒድ ሰፖርት ፎርስ እየጠበቃቸው የሚገኘው ከዛ በመቀጠል ደግሞ ሚሊተሪ ወይ ደግሞ የጸጥታ ሀይሉን ጋር የተገናኙ የቢዝነስ ተቋማት አሉ። እነዚህ ተቋማት በተወሰነ መልኩ ከወታደሮቹ ጋር የስራ ግንኙነት ቢኖራቸውም በራሳቸው ኢንቨስተሮችን ሱዳናውያንንና፣ ከዛ ውጭ ያሉትን በሙሉ የሚያካትቱ ሱዳናውያንና ከሱዳን ውጭ የሚገኙ ብዙ ባለሀብቶች እጃቸው የሚገኝበት እንዲሁም ከፍተኛ መዋዕለ ነዋይ በሱዳንና በአካባቢ ሀገራት የሚያፈሱ ሲሆኑ በሶስተኛ ደረ ጃ ደግሞ አሁን እንደሚታወቀው ካርቱምና አካባቢውን እና በብዙ የምዕራብ ሱዳን አካባቢዎችን ተቆጣጥሮ የሚገኘው የፈጥኖ ደራሹ ኃይል ነው። እነዚህ ሶስት አካላት ቢያንስ የዚህ የሰሊጥ ምርት ላይ እጃቸውን ማስገባት ይፈልጋሉ። ምንም እንኳ ወታደሩ ክፍል ምስራቅ ሱዳንን ተቆጣጥሮ ቢገኝም፣ ግን ምርቱ ሽግግር ሂደት፣ እንዲሁም ከምርቱ የሚሰበሰቡ ገቢዎችን በተመለከተ ሚሊተሪ ኮምፕሌክሱን በላይ ሆኖ የሚያስተባብሩት ባለ ሀብቶች እንዲሁም ደግሞ በተወሰነ መልኩ የፈጥኖ ደራሹ ኃይል የራሳቸውን ድርሻ ያገኛሉ። የእነዚህ ሶስት አካላት ፉክክር የሰሊጥ ምርት ገበያ ስርጭት ገለቢ የመሳሰሉት ነገሮች ላይ ረዘም ላለ ጊዜ ተጽዕኖ ይኖራል ብለን እናምናለን። በኢትዮጵያ በኩል ያሉ ከሰሊጥ ግብይት ጋር በተያያዙ ጉዳዮች በጥናቱ የተነሱ ጉዳዮችን አስመልክቶ ሌሎች ባለድርሻ አካላትን በማካተት ወደፊት ሰፋ ያለ ዘገባ ለማቅረብ እንሞክራለን። ዶክተር አቤል አባተ ደምሴን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና የዛሬው የመስተዋት ዝግጅታችን እንደ ተከታተላችሁት የተለያዩ ርዕሰ ጉዳዮችን ወደ እናንተ ያደረስንበት ነበር። ቆይታችሁን ብዙ ያተረፋችሁበት እንደነበረም እናምናለን። ለዛሬ የያዝናቸውን ዝግጅቶች አጠናቀናል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና እኔም አስማማየነው ነው ነበርን የማርያም ቸርነት ወይም የማ ራያ በሚል ያዘመችውን የመሰናበቻ ሙዚቃ እየጋበዝን በዚሁ እንሰናበታለን። በቀጣይ የመስተዋት ፕሮግራማችን እስከምንገናኝ ቸር ሰንብቱ።